ዶክተር መራራ ጉዴና የኢፌኮ ፕሬዝዳንት ዶክተር ብርሃኑ ነጋ የአርበኞች ግንቦት ሰባት መሪና አትሌት ፈይሳ ሌሊሳ የኢትዮጵያ መንግስት የመብት ጥያቄ በሚያቀርቡ ዜጎች ላይ ይፈጽማቸዋል ያሏቸውን አፈናዎች፣ እስራትና ግድያ ዘርዝረው አስረድተዋል። በተለይ አስቸኳይ ጊዜ አዋጁ መንግስት የሚፈጽመውን ሕገወጥ ድርጊት በማን አለብኝነትና በግልጽ እንዲፈጽም ፍጹም ስልጣን የሚሰጥ መሆኑንም ገልጸዋል። ዶክተር መራራ ጉዴና እስካሁን ከ1500 በላይ ሰዎች መገደላቸውንና በብዙ ሺህ የሚቆጠሩ ወጣቶች በእስር ላይ እንደሚገኙ በመግለጽ መንግሥት ሕዝብ ያነሳውን የመብት ጥያቄ በኃይል ለመድፈቅ የሚያደርገው ጥረት እንደማይሳካ በማሳሰብ ይልቁንስ ችግሮችን መሠረታዊ የለውጥ እርምጃ በመውሰድ ለመፍታት እንዲሞክር አሳስበዋል። በድርጅታቸውና በመድረክ በኩል መፍትሔው እስረኞችን ፈትቶ አፋኝ ሕጎችን ሽሮ ፓርላማውን በመበተን አዲስ ምርጫ ማካሄድ እንደሆነና ለዚህም ወዳጅ መንግስታት በመንግስት ላይ ተጽዕኖ በመፍጠር የመፍትሄ አካል መሆን እንዳለባቸው አሳስበዋል። ይህ ካልሆነ ግን የኢትዮጵያ ጎዳናዎች በሺዎች ሳይሆን በሚሊዮኖች በሚቆጠሩ ለውጥ ናፋቂ ወጣቶች እንደሚትለቀለቁ ያላቸውን እምነት ገልጸዋል። ዶክተር ብርሃኑ በበኩላቸው የአስቸኳይ ጊዜ አዋጁን አገሪቱን እስር ቤት ህዝቧን እስረኛ ያደረገና የህዝብን ጥያቄ ለማፈን የተወሰደ እርምጃ ነው በማለት የተጀመረውን ትግል ግን ሊያቆመው እንደማይችል አስታውቀዋል። የኢትዮጵያ መንግስት በአንድ በኩል እያሰረና እየገደለ በሌላ በኩል አንዳንድ ለውጦችን እንደሚያደርግ በተለይ ለምዕራብ መንግስታት ለማሳየት እንደሚሞክር ገልጸው ይህንንም ማንም ሊቀበለውም እንደማይችል አስታውቀዋል። የኢትዮጵያ የፖለቲካ ቀውስ መፍትሄው የህዝቡን የፍትህ የዴሞክራሲና የእኩልነት ጥያቄዎች መመለስ ብቻ እንደሆነም ዶክተር ብርሃኑ አጽንኦ ሰጥተው አስረድተዋል። አትሌት ፈይሳ ደግሞ የአትሌት ሙያው የአገሩንና የወገኖቹን ችግር ለዓለም ህዝብ ለማስገንዘብ እንደረዳው በመግለጽ ይህም በተከታታይ እንደሚቀጥል አስታውቋል። አትሌት ፈይሳ የሚናገረው ለኦሮሞ ብቻ ሳይሆን ለሁሉም በኢትዮጵያ መንግስት እየተበደሉና እየተሰቃዩ ላሉት ነውም ብሏል። ችግሩ በሁሉም ያለ መሆኑን ሲያስረዳም የአዲስ አበባ ከተማን ለማስፋት ተብሎ የኦሮሞ መሬት ይቀማል፣ ከትግራይ ክልል ጋር ኩታገጠም የሆነው የአማራ ክልልም መሬቱ ይወሰድበታል ብሏል። በጋምቤላና በኮንሶ እንዲሁም በሌሎች ደግሞ ለኢንቨስትመንት እየተባለ ሰዎች ከመሬታቸውና ከቀያቸው ይፈናቅላሉም ብሏል። አትሌት ፈይሳን የዓለም መንግስታት በኢትዮጵያ ያለውን እስራትና ግድያ እንዲያውና የበኩላቸውን እንዲያደርጉ እያሳሰብክ ነው። ይህንን ወንጀል እየፈጸሙና እያስፈጸሙ ነው ለምትላቸው የኢትዮጵያ መንግስት ባለሥልጣኖችና ደጋፊዎቻቸውስ የምታስተላልፈው መልእክት ምንድን ነው? ብየው ነበር። ይህንን ስርዓት እኔ እነሱን ካወኩ ወዲህ ሰውን እየገደሉ፣ ሰውን እያሰሩ፣ ሰውን እያሰቃየ፣ ሰውን እያሳድዱ ነው እያየው እያደኩት። ይሄ ደግሞ እየባሴ መጥተዋል። በዛ በግድያና መሳደድ የሚሆን ነገር የለም። ስለዚህ ነገሩ እየተባባሴ ነው እንጂ እየቀለለ አይመጣም። ይህንን አይቶ ለህዝባቸው ስልጣን ሰጥቶ እነሱ ወደ ሌላ ከፈለጉ እዛ ሌላ ሀገር መኖር የሚችሉ ሰዎች ናቸው። ሀብታም ናቸው፣ ብር አላቸው፣ ብዙ ሰርተዋል። ለህዝብ ሳይሆን ለራሳቸው ነው የሰሩት። ስለዚህ እነዚህ ሰዎች ከዚህ ራሳቸው እንዲቆጡ ነው መልእክት የሚያስተላልፍላቸው። ዶክተር መራራንም የኢትዮጵያን ችግር በሚመለከት ለምዕራባውያን አቤት ሲባል ይህ የመጀመሪያ ጊዜ አይደለምና በአሁኑ ወቅት ምን የተለየ ነገር አለ? በማለት ጠይቂያቸው ነበር። በተለየ ሁኔታ ምንድን ነው ችግራችሁ? ችግሩስ እንዴት ይፈታል? ምን እየሆነ ነው? የሚለውን በተሻለ ሁኔታ ይጠይቃሉ። ስለዚህ ምንም እርምጃ ውሰዱ፣ ምን እኛ መስማት ጀምሯል? እሱ ጥሩ ነው ማለት፣ የኢትዮጵያ መንግስት፣ ስልጣን ወይም ሞት ብሎ ሀገሪቷንና ህዝቦቿን አጥፍቶ እንዳይጠፋ ምን መደረግ እንዳለበት፣ ስደተኛ መጣብን እንዲሆነ የሚሉ ነገሮች ለነሱ መሰረታዊ የሆነ መንገድ ልለወጥ የሚችለው ሁሉንም በእኩልነት ሊያስተናግድ የሚችል የፖለቲካ ስርዓት በሀገራቸው ተስፋ ኖሯቸው ተስፋ ሰንቆ በሀገራቸው እንዲኖሩ የሚያደርግ ፖለቲካ ስርዓት ኢትዮጵያ ውስጥ እስከሌለ ድረስ ስደተኞች መጡብን ምን ያደረጉብን ብሎ መጨነቅም አስፈላጊ እንዳልሆነ ነግር ናቸዋል አክለውም ዶክተር መራራ ትግሉ ግን ተጠናክሮ መቀጠሉ የማይቀር ነው ብለዋል በዛሬው ዕለትም እዚሁ ብራስልስ ከአውሮፓ ኮሚሽን ፊት ለፊት የአውሮፓ ህብረት የኢትዮጵያን ጉዳይ ችላ ማለት እንደሌለበት የሚያሳስብ ሰላማዊ ሰልፍ ተካሂዷል። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ